መመሪያው አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ነው። የአማራ ብሔራዊ ንቅናቄ የንቅናቄው ህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ብሔርም መሰረት ያደረገ ፓርቲ ማቋቋም ለምን አስፈለገ የሚለው ጥያቄ ከተለያዩ ወገኖች እንደሚቀርብላቸው በመጥቀስ ምክንያት ያሉትን እንዲህ ያስረዳሉ። ሀገራችን ላለፉት ሀያ ሰባት አመታት በብሔር ተኮር የፖለቲካ አደረጃጀት የተሞከረች ነች። በዚህ ሂደት አሁን እኛን ፓርቲ እስኪመሰረት ድረስም አማራ በዜግነት የፖለቲካ መዋቅር ውስጥ ራሱን እያደራጀ የኖረ ህዝብ ነው። ይሁንና በዜግነት የፖለቲካ መዋቅርና አደረጃጀት መሳተፉ አማራው የህልውና ጥቅሞችን ሊያስከበርለት ዘላቂ ጥቅሞችን ፍላጎቶችንና መቶችን ሊያስከበር ስላልቻለና እውነተኛ ወካይ ፓርቲ ስላላገኘ ይህንኑ በመረዳትና አማራው የሚደርስበትን የህልውና አደጋ ለመቀልበስ በማሰብ ፓርቲ ያደራጀ ነው። የህዝብ ግንኙነት ኃላፊው ንቅናቄው ለአማራ ህዝብ በየደረጃው የሚወከልበትን ከክልሉ ውጪ ባሉ አካባቢዎች በራሱ ቋንቋ የሚዳኝበትን ቋንቋና ባህሉን የሚጠብቅበት ነጻነት የሚያገኝበትን በመረጠው የስራ መስክ ተሰማርቶ ሀብት ንብረት የማፍራት ሰብአዊና ዲሞክራሲያዊ መብቶቹን የማረጋገጥ ተግባራትን እንደሚያከናውን ዘርዝረዋል። ከምንም በላይ ደግሞ ተነጣጥሏል ያሉት የአማራ ህዝብና ግዛታዊ አንድነቱ መሬቶቹ ወደ ተለያዩ ክልሎች መወሰዳቸው አማራው በሀገር ግንባታ ውስጥ ያበረከተው አዎንታዊ አስተዋጽኦ ተዘንግቶ አሉታዊ ትርክት በመነዛቱ በየሄደበት መፈናቀሉና ይህ የህልውና አደጋው ሀይባይ ማጣቱ በሀቀኝነት የአማራን ህዝብ ለመወከል በፓርቲነት ተደራጅተው ለመስራት እንዳነሳሳቸው አስረድተዋል። እንግዲህ አማራን ህዝብ የሚወክል ብአዴን አለ። የክልሉ ገዢ ፓርቲ የአማራ ክልል አስተዳደር ማለት ነው። አማራን የሚወክል ብአዴን ያልሱ። አዎ የእናንተ እናንተ ከታላቁ የአማራ ሰማዕት ፕሮፌሰር አስራት ወልደየስ በኋላ አማራውን በትክክል የሚወክል ፓርቲ አሁን የሚያቋቋመ ፓርቲ ነው። የአማራ በአማራና ለአማራ የሆነ ፓርቲ ከሁለቱ ድርጅቶች ውስጥ በሰላማዊ መንገድ እንደሚንቀሳቀስ ኢትዮጵያ ውስጥ አልነበረም እና እኛ ባህሪንን እንደ አማራ ተወካያን መስ ህዙቢ ተወካይ ነው ብሎ አያልምም። ንቅናቄያቸውም ህጉ በሚጠይቀው መሰረት በምርጫ ቦርድ እውቅና ለማግኘት ሂደት ላይ መሆኑንም ገልጸዋል። ሀገር ውስጥም ሆነ በውጭ በተለያዩ ስፍራዎች የሚገኙ አማሮችን ያቀፈ መሆኑንም ጠቅሰዋል። ላለፉት ሀያ ሰባት ዓመታት ከሀገራዊ አንድነት ይልቅ ብሔር ብሔረሰብ ላይ ያተኮረ የፖለቲካ እንቅስቃሴ ነግሶባት በቆየችው ምድር ካለፉት ሁለት ወራት ገደማ ወዲህ ኢትዮጵያና ኢትዮጵያዊነት እንደ አዲስ መሰበክ ጀምሯል። ይህም የብዙዎችን የሻከረ መንፈስ እየሞረደ ተነጣጥሎ ከማሰብ ይልቅ ስለ ጋራ የወደፊት እጣፈንታ ወደ ማለም መጋበዙ እየታየ ባለበት በዚህ ወቅት ከሀገር አንድነት ጋር ተገናኝቶ የሚታየው አማራ በብሔር ለመደራጀት መነሳቱ ትኩረት መሳቡ ግርምት፣ ድንግር መፍጠሩን ታዛቢዎች ይናገራሉ። የአማራ ብሔርተኝነት ከኢትዮጵያዊነት ጋር አይነጣጠልም ያሉት አቶ ክርስቲያን ግን ሌላው ብሔር በተቋቋሙ ፓርቲዎች አማካኝነት ጉዳት ችግሩ ይስተጋባለታል። አማራው ይህን በማጣቱ ተጎድተዋል ነው የሚሉት። በመሰረታዊነት የአማራ ብሔርተኝነትም ሆነ የኛ ይህንን ብሔርተኝነት ፖለቲካዊ ቅርሰት የሚያንቀሳቅሰው አዲስ የተቋቋመው የአማራ ብሔራዊ ንቅናቄ ከሌሎች የብሄርተኛ እንቅስቃሴዎችም ሆነ የብሄርተኛ ንቅናቄ አራማጆች የሚለይበት አንድ አብይ ነጥብ አለ። ይኸውም ምንድን ነው? በጥላቻ ፖለቲካ አራማጅ አይደለም። ህዝብን በመጥላት የምናራምደው ፖለቲካ አይደለም። ጤንኞች ነን ለማለት ነው። እኛ በዋናነት ሀገራችን ስርዓት ፍሪ አማራውን በመጥላት እና አማራውን በማግለል እንደ ህዝብ ተጨቆኝ ህዝብ እና ይህንን ህዝብ ረፍት መንሳቱ በሚል የተጠነሰሰ እና በዚሁ ጥላቻ ያደገ ስርዓት ማስሬት እንደሆነ እናምናለን። በመሰረታዊነት አሁን የሀገር መሪ ቀይረናል። አዲስ የሀገር መሪ ነው፣ የምናያቸው በጎ በጎ የሚመስሉ ነገሮች አሉ። ትሪቱ ግን ያልተስተካከለብም፣ ሆኖ አሁንም ድረስ አዲስ የሀገር መሪ ቢኖረንም፣ ኢትዮጵያዊነት እየተቀነቀነ ቢሆንም፣ አማራው ለዘመናት ከኖረበት ርስቱ እየተፈናቀለ አሁንም አማራው በእስር ቤት ነው የሚገኘው። የግነታዊ መብቶቹ በህይወት የመኖር መብቱ እየተጠበቀለት አደለም። ሌሎች ወንድም ህዝቦች የየራሳቸው ወካይ ህዝቦች ስላላቸው አትሊስት የሚደርስባቸው ግፍና በደል እንኳ የሚናገርላቸዋል። ይህ የአማራው ህዝብ ግን እየተበደለ እየተፈናቀለ እንኳ ክህደት ነው ይፈጸምበታል። እኛ የአማራ ብሄርተኝነት ከኢትዮጵያዊነት ጋር አይጣላም። የአማራ ብሄርተኝነት ኢትዮጵያዊነትን የምናገኘው እኛ እንደ አማራ እንደ ህዝብ ስንኖር ነው። በህይወት የመኖር መብታችን ሲረጋገጥ ነው። እና በናንተ ማዲስ ንቅናቄ መነሻ መሰረት የአማራው ህዝብ አደጋ ገጥሞታል ወይም አደጋ ላይ ነው ብላችሁ ታምናላችሁ? አዎ የህልውና አደጋ ውስጥ ነው ስንልም ይሄ ነው የህልውና አደጋ በርካታ መገለጫዎች አሉት። አማራው እንደ ህዝብ መኖር አልቻለም። በህይወት የመኖር መብት እንኳ ተገርፍሷል ነው ብሄር ላይ ያተኮረ የአማራ ድርጅት መቋቋሙ አስፈላጊ ነው የሚለው ሀሳብ ከቅርብ ጊዜ ወዲህ በህብረተሰቡ መካከል ሲንሸራሸር መቆየቱን ያመለከተው የድህረገጽ ጸሐፊ በፈቃዱ ኃይሉ ሀሳቡ አሁን ተቀባይነት ያገኘ መምሰሉን አስተውሏል። ከቅርብ ጊዜ ወዲህ አማራ በብሔሩ መደራጀት አለበት የሚለው አስተያየት እያመዘነ እያመዘነ መጥቶ አሁን ከሞላ ጎደል የበለጠ ተቀባይነት ያለው መስሏል። ቢያንስ በእኔ ግምገማ ማለት ነው። በእኔ የግል አተያይ ግን በብሄር መደራጀት በአማራ አልተጀመረም። ሁሉም ክልል በብሔር የተደራጁ አሉት። በአሁኑ ሰዓት ጠንካራ የሚባል የአማራ የብሄር ድርጅት የለም። ከዛ አንጻር የአማራ ሕዝብን ወይም የአማራ ክልልን ብል መርጣለሁ ጥቅም ለማስጠበቅ ሲባል መመስረቱ ጥሩ ሊሆን ይችላል። ነገር ግን በጠቅላላው በብሔር መደራጀት የግድ አስፈላጊ ነው ብዬ አላምንም። ምክንያቱም አንዱ ብሔር ወይም አንዱ ክልል ውስጥ ያሉት ችግሮች በሙሉ ሌላውም ክልል ውስጥ አሉ እና እውነተኛው መፍትሄ የሚገኘው በሆነ ርዕዮተ ዓለም ወይም ደግሞ የሆነ ግብ ይዞ መነሳት ነው። በእርግጥ የማንነት ጥያቄዎች ሁልጊዜም ይኖራሉ። በእኛ አገርም የተወሰኑ አይደለም፣ ሌላ ሀገሮች ውስጥም አሉ። ስለዚህ የማንነት ጥያቄዎችን በአይዲዮሎጂም መመለስ ይቻላል፣ ግዴታ በብሄር በመሰብሰብ ብቻ አይደለም።